የተታተመው አዲስ ዘመን የሀገሪቱን የፍትሕ ሚኒስቴር በመጥቀስ እንዳተተው በእነዚህ ሽብር ለመፍጠርና ምርጫ 202ን ለማደናቀፍ ከኤርትራ ወደ ኢትዮጵያ ሲገቡ ተያዙ ባላቸው ላይ ፍርድ ቤት እስከ 20 ዓመ ጽኑ ስራት የሚደርስ ቅጣት ወስኖባቸዋል። ጋዜጣው ጭምሮ እንዳብራራው ሁለት ተከሳሾች በሀገር ውስጥ ሽብር ለመፍጠርና የ2002ን ሀገራዊ ምርጫ ለማደናቀፍ ተልእኮ ይዘው በሱዳን በኩል ሲገቡ በጉዞ ላይ እንዳሉ ግንቦት ዘጠኝ ቀን 2002 ዓ ም መያዛቸውን የፍትሕ ሚኒስቴር መግለጫን በመጥቀስ ያረጋግጣል። በተከሳሾቹ ላይ ከ13 እስከ 19 ዓመት የሚደርስ ቅጣት እንደተላለፈባቸው ጋዜጣው አመልክቶ አቃቢ ሕግ ያቀረበው ክስ በሞትና በዕድሜ ልክ እስራት የሚያስቀጣ ቢሆንም ተከሳሾች ጥፋታቸውን በዝርዝር በማመናቸው ፍርድ ቤቱ ቅጣቱን ዝቅ አድርጎ ተከሳሾችን ያስተምራል፣ ሌሎችንም ተመሳሳይ ጥፋት እንዳይፈጽሙ ያስጠነቅቃል ያለውን ውሳኔ እንደሰጠ ጋዜጣው ገልጿል። ከአንደኛ እስከ አምስተኛ የተመለከቱ ተከሳሾች በ19 ዓመት ጽኑ ሥርዓት ሲቀጣ ከ18 ዓመት በታች ናቸው ያላቸውን አራት ተከሳሾች ግን ዕድሜያቸውን ከግምት በማስገባት ፍርድ ቤቱ እያንዳንዳቸውን በ13 ዓመት ጽኑ ሥርዓት ቀጥቷቸዋል ብሏል ጋዜጣው። በሌላ በኩል ፍርድ ቤቱ ነሐሴ 20 ቀን 2002 ዓ.ም በዋለው ችሎት አንደኛ ተከሳሽ 10 አለቃ ወቤ ጌትነት በ20 ዓመት፣ ሁለተኛ ተከሳሽ ምክትል የ10 አለቃ ታምራት አራጌ ደግሞ በ18 ዓመት ጽኑ ሥርዓት እንዲቀጡ መወሰኑን ገልጿል። ተከሳሾቹ የተፈረደባቸው ወደ ኤርትራ በመሄድ ተልእኮ በመቀበልና ሀገር ውስጥ በመግባት የተሰጣቸውን ሽብር የመፍጠር ተልእኮን ለመፈጸም በዝግጅት ላይ ያሉ መያዛቸውን በአቃቤ የሕግ ማስረጃ በመረጋገጡ እንደሆነ መግለጫውን በመጥቀስ አዲስ ዘመን ያስረዳል። ከተከሳሾቹ በስተጀርባ የፖለቲካ ድርጅቶች መኖራቸውም ሆነ አለመኖራቸው ያልተገለጸ ቢሆንም አንዳንድ ታላላቅ የኢትዮጵያ መንግሥት ባለሥልጣናት ሕገወጥ ያሏቸውን የፖለቲካ ድርጅቶች የኤርትራ መንግሥት እንደ ተላላኪ በመጠቀም በኢትዮጵያ ሽብር ለመፍጠርና ምርጫ 2002ን ለማደናቀፍ እንደሚሞክር ሲከሱ መቆየታቸው ይታወሳል። መለስካቸው መለስካቸው አምሃ La América del Radio, Cádiz, Ababa